የአሜሪካ ድምፅ ነው። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ረቡዕ መጋቢት 21 2014 ዓ.ም ምሽት ዝግጅታችን ጀመረ። በሳውዲ አረቢያ በአስቸጋሪ ሁኔታ ውስጥ የሚኖሩ ኢትዮጵያውያን ወደ ሀገራቸው መመለስ መጀመራቸውን የኢትዮጵያ መንግስት አስታውቋል። ሁለት አመት ሶስት አመት የተቀመጡ ወንድም አለኝ የራሴ ማለት ነው። የቀን ቀጠሮ አትስጡ እንዲሰጥም አንፈልግም። በትክክለኛ እንዲገቡልነን የምንፈልገው ወንድሞቻችን እየሞቱ ነው። እህቶቻችን እየሞቱ ነው። ነፍሰ ጡር የሞተች አለች። ርዋትኝ ኢትዮጵያ ኢትዮጵያ ተብላ የምትጠራው ዜጋ ሲኖር ብቻ ነው። ወንድሞቻችን፣ እህቶቻችን ብልታቸው የተበላሸ ነው። ፌስታል በመልበስ እከክ እየወረረ ነው። የሰማችኋቸው በዛሬ ባድ አዲስ አበባ ከተመለሱ ተመላሾች መካከል ካናገርናቸው ጥቂቶቹን ነው። የዚህን ዘገባ ዝርዝር በአብይ ርዕሳችን ይዘናል። ይህና ሌሎች ፕሮግራሞችም በምሽቱ መሰናዷችን ተካተዋል። ሰላም ጤና ይስጥልኝ፣ እንደምናመሻችሁ የተከበራችሁ አድማጮች። ፕሮግራሙን በመምራት አብሬያቸው የማመሸው ስመኝሽ የቆየነኝ ብርሃን ኃይሉ ከስቱዲዮ ታቀናብርልናለች። በምስልና ድምፅ ቅንብር ሲሳይ አሸናፊና ግርማ ደገፋ እንዲሁም የዌብና የማህበራዊ ገጽ ፕሮዲውሰራችን አበባየው ገበያው አብረውናሉ። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ወይም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ እየተላለፈ ይገኛል። እስከ ምሽቱ አራት ሰዓት ድረስ አብረናችሁ ነን። እናንተም አብራችሁን ቆዩ። አሁን በቅድሚያ የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ። ጤና ይስጥልኝ እንደምናመሻችሁ አድማጮች። የዓለም ዜናውን የማሰማችው ቆንጂ ይታየ ነኝ። ሩሲያ ኢስታንቡል ላይ በተጀመረው የሰላም ንግግር እስካሁን እርምጃ እያሳየ ለመሆኑ ምንም ፍንጭ የለም ስትል ተናገረች። ዩክሬን ትናንት ማክሰኞ ኢስታንቡል ላይ በተከፈተው የሰላም ንግግር ላይ ጥያቄዎቿን ማቅረቧን የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ ተናግረዋል። የዩክሬን ፕሬዚደንት ቮሎዲሚር ዜሌንስኪ ረዳት በበኩላቸው ሁለቱ ወገኖች በትናንቱ ንግግር ተኩስ አቁም ስምምነት ላይ ስለሚደረስበት ሁኔታና ዓለም አቀፍ የደህንነት ዋስትና የምናገኝበትን መንገድ በተመለከተ ተነጋግረዋል ብለዋል። ኪቭ ጥያቄዎቿን በጽሁፍ ማቅረቧ ጥሩ ነው ያሉት የክሬምሊኑ ቃል አቀባይ ሆኖም ወደ ስምምነት የሚያመራ ነገር አላየንም ነው ያሉት። በሌላ በኩል የዩክሬን ባለስልጣናት እንዳሉት ሩሲያ በጎ ፈቃድ ለማሳየት በማለት ኪቭና ሌሎችም አካባቢዎች ላይ የውጊያ እንቅስቃሴን እቀንሳለሁ ያለች ቢሆንም ኃይሎቿ አሁንም መዲናዋ አካባቢ ያሉ ስፍራዎችን እየደበደቡ ናቸው። ይህ በእንዲህ እንዳለ የተባበሩት መንግስታት የስደተኞች ከፍተኛ ኮሚሽነር ፊሊፖ ግራንዲ ጦርነቱን ሸሽተው አገር ጥለው የተሰደዱ ዩክሬናውያን ቁጥር ከአራት ሚሊዮን አልፏል ብለዋል። በተያያዘ ዜና ሩሲያ የሚኖሩ ወይም ወደዚያ የተጓዙ አሜሪካውያን በአስቸኳይ እንዲወጡ የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር አዲስ ማሳሰቢያ አውጥቷል። ዩናይትድ ስቴትስ እያሽቆለቆለ ያለው የደቡብ ሱዳን ሁናቴ አሳስቦኛል አለች። ትናንት የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ቃል አቀባይ ኔድ ፕራይስ ባወጡት መግለጫ በቅርቡ በደቡብ ሱዳን ህዝባዊ መከላከያ ኃይሎችና በሱዳን ህዝብ ነጻ አውጪ ጦር ተቃዋሚ አንጃ ኃይሎች መካከል አፐርናይል ክፍለ ግዛት ውስጥ የተከሰቱትን ግጭቶች ጨምሮ በሀገሪቱ ውጥረቱ እየተባባሰ መምጣቱ ዩናይትድ ስቴትስን አሳስበዋል ብለዋል። ሁለቱም ወገኖች በሰላም ስምምነቱ ያለባቸውን ግዴታ ሙሉ በሙሉ እንዲያከብሩና ጠብ አጫጫሪ የሆኑ ንግግሮችን በአስቸኳይ ማቆም ይኖርባቸዋል ሲሉም ፕራይስ ጨምረው አሳስበዋል። የሱዳን ህዝብ ነጻ አውጪ ጦር ተቃዋሚ አንጃ በሰላም ስምምነቱ ውስጥ ከተካተቱት የተኩስ አቁም መቆጣጠሪያና ማረጋገጫ ስርዓቶችን በሙሉ አልቀበልም ማለቱ የሰላም ውሉን የሚጎዳ አድራጎት እንደሆነ ገልጸው ተቆጣጣሪዎቹ አካላት በቅርብ ጊዜ የደረሱትን ግጭቶች መርምረው የድርጊቱን ኃላፊዎች በተጠያቂነት ለመያዝ ጥረት እያደረጉ በመሆኑ በአስቸኳይ አቋሙን ይቀልብስ ሲሉ አሳስበዋል። የደቡብ ሱዳን ፕሬዝደንት ሳልቫ ኪርና ተቀዳሚ ምክትል ፕሬዝደንቱ ሪያክ ማቻር ውጥረቱን ለማብረድና በሰላም ውሉ ያለባቸውን ግዴታ ለማክበር የተቻላቸውን ሁሉ እንዲያደርጉ ዩናይትድ ስቴትስ ጥሪ ታደርጋለች ብለዋል ቃል አቀባዩ። በሌላ የደቡብ ሱዳን ዜና አስቸኳይ እርዳታ ካልደረሰላቸው በስተቀር በሀገሪቱ በመጪው የዝናብ ወቅት በብዙ መቶ ሺዎች የሚቆጠሩ ሰዎች ከባድ ጉዳት ላይ ይወድቃሉ ሲሉ የረድኤት ድርጅቶች አስጠንቅቀዋል። ባለፉት ሦስት ዓመታት በከባድ ዝናብ የተነሳ 835 ሺህ ሰዎች ተጎድተዋል፣ 800 ሺህ እንስሳት ሞተዋል፣ ብዛት ያለው የእርሻ መሬት በጎርፍ ተጠራርጓል። ግንቦት ላይ የሚጀምረው የዘንድሮ የዝናብ ወቅት ደግሞ ከዚያ የከፋ እንደሚሆን የአየር ሁኔታ ትንበያ አዋቂዎች ይጠቁመዋል። የተባበሩት መንግስታት የስደተኞች ከፍተኛ ኮሚሽን የአየር ንብረት ጉዳይ ልዩ አማካሪ አንድሩ ሃርፐር ደቡብ ሱዳንን ጎብኝተው ተመልሰዋል። ሀገሪቱ የከበደ መቅሰፍት አፋፍ ላይ ነች ሲሉ አስጠንቅቀዋል። በብዙ ሺዎች የተቆጠሩ ሰዎች የተጠለሉባቸው መንደሮች አሉ አስከፊ የአየር ሁኔታ ያመጣውን ከባድ ችግር ለመቋቋም የቻሉትን እያደረጉ ነው። በአቅርቦት ማድረሻ መንገዶች መንገዶችና ማጓጓዣዎች ድሮም ደካማ ነበሩ። አሁንም ደግሞ ብዙ ቦታ መንገድ የሚባል ነገር የለም። ሀገሪቱ የጎሳ ብጥብጥ የወረሳት በመሆኑ ለረዴት ሰራተኞች እርዳታ ፈላጊዎች ዘንድ ለመድረስ የደህንነት ችግር ጋርጧል ሲሉ አክለው ተናግረዋል። የተባበሩት መንግስታት ድርጅት ስምንት ሰላም አስከባሪዎቹ ኮንጎ ውስጥ በደረሰ አደጋ መሞታቸውን አረጋገጠ። ስምንት ሰላም አስከባሪዎችን ይዞ ምስራቃዊ ኮንጎ ዲሞክራሲያዊት ሪፑብሊክ ውስጥ ከወደቀው ሄሊኮፕተር አደጋ በህይወት የተረፈ እንደሌለ ነው የመንግስታቱ ድርጅት ቃል አቀባይ ያስታወቁት። የፓኪስታን የጦር ሰራዊት አባል የሆኑ ስድስት የበረራ አባላትና አንድ ሰርቢያዊና አንድ ሩሲያዊ ወታደራዊ አባላትን አሳፍሮ ሰሜን ኪቭ ውስጥ ሲበር መውደቁን ስቴፋን ዱጃሪች ገልጸዋል። ሰላም አስከባሪዎቹ ወደዚያ የተጓዙት ውጊያ የተካሄደበት አካባቢ ሁኔታን ለመከታተል እንደነበረ የገለጹት ቃል አቀባዩ ስለ አደጋው መነሾ ለመናገር ፈቃደኛ አልሆኑም። ጉዳዩን አስመልክቶ ምርመራ ተይዟል ነው ያሉት። የኮንጎ የጦር ኃይል በበኩሉ ሄሊኮፕተሩን ያንን አካባቢ የሚቆጣጠረው ኤም 23 የተባለው አማጺ ቡድን መጥቶ ጥሎታል ያለ ሲሆን፣ የቡድኑ ቃል አቀባይ ደግሞ የጦር ሰራዊቱ የእኛ ኃይሎች ላይ ሲተኩስ ነው ሄሊኮፕተሩን የመታው ሲል አስተባብሏል። አድማጮች ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ አገልግሎት ነው። በዓለም ዙሪያ ባለፈው ሳምንት በኮቪድ-19 ሳቢያ የሞቱ ሰዎች ቁጥር በ43 ከመቶ ማሻቀቡን የዓለም የጤና ድርጅት ገለጸ። በቫይረሱ የተጠቁ ሰዎች ቁጥር ደግሞ መቀነሱን እንደቀጠለ ነው ብሏል። ደብሊዩ ኤችኦ በሳምንታዊ ሪፖርቱ ባለፈው ሳምንት በኮቪድ ሳቢያ የሞቱ ተብሎ የተሰጠው ቁጥር 45 ሺህ የነበረ ሲሆን ከዚያ በቀደመው ሳምንት 33 ሺህ እንደነበረ ጠቅሷል። የቁጥሩ ማሻቀብ የታየበት ምክንያት እንደ ቺሌ ባሉ የደቡብ አሜሪካ ሀገሮችና በዩናይትድ ስቴትስ በኮቪድ-19 ምክንያት ለሕልፈት የተደረጉ ሰዎችን አመዘጋገብ በተመለከተ የተደረጉ ለውጦች እና ህንድ ደግሞ ቀደም ብለው በወጡ አሃዞች ላይ ማስተካከያ በማድረጓ ምክንያት ሳይሆን አይቀርም ብለዋል። በሌላ የኮቪድ-19 ዜና ከ50 ዓመት በላይ የሆኑ ማጠናከሪያውን የኮቪድ-19 ክትባት በድጋሚ እንዲወስዱ ተፈቅደዋል። ዕድሜያቸው 50 እና ከ50 በላይ የሆኑ ሰዎች የኮቪድ-19 ክትባት ማጠናከሪያውን በድጋሚ መከተብ ይችላሉ ተብሏል። ሆኖም የሚከተቡት የመጨረሻውን ክትባታቸውን ከወሰዱበት ጊዜ ቢያንስ አራት ወር ከሞላቸው በኋላ መሆን እንዳለበት ተነግረዋል። ትናንት ማክሰኞ ነው የዩናይትድ ስቴትስ መንግስት የምግብና የመድኃኒት ቁጥጥር መስሪያ ቤት ኤፍዲኤ ሀምሳና ከሀምሳ ዓመት በላይ ለሆኑ እንዲሁም ሀምሳም ባይሞላቸው የሰውነት የተፈጥሮ መከላከያቸው በከባዱ የተዳከመ የሆኑ ሰዎች የፋይዘርን ወይም የሞደርናን ክትባት በድጋሚ መውሰድ እንደሚችሉ ያስታወቀው። የካሊፎርኒያ ነዋሪው ጆሴፍ ብራውን በዜናው እንደተደሰቱና እንደሚከተቡ እንዲህ ሲሉ ተናግረዋል። አዎ፣ በደንብ እከተባለሁ። አመቻችቼ ቶሎ ብዬ ነው የምከተበው። የመጀመሪያውን ማጠናከሪያ ክትባቴን ወስጃለሁ። ሁለተኛውን ለመከተብ ዝግጁ ነኝ ብለዋል ጆሴፍ። የዋሽንግተን ነዋሪዋ ቬራ ቬሊዛም መልካም ዜና ነው ብለዋል። ቬራ በተለይም አሁን ሰው ማስክ መጠቀም እየተወ ስለሆነ ቫይረሱ እንደገና ማገርሸቱ የማይቀር ነው። ስለዚህ ይሄን ነገር አንድ ላይ ሆነን መግታት አለብን። ለጥቂት ዓመታት በዓመት አንድ ጊዜ ብንከተብ ኑሯችን በፊት ወደ ነበረው ሊመለስልን ይችላል ብለዋል ይሄ የጤና ጉዳይ እንጂ የፖለቲካ ጉዳይ አይደለም ብለዋል። ከአሁን ቀደም ሙሉውን ክትባታቸውን ከወሰዱ ሰዎች ውስጥ ማጠናከሪያውን ደግመው እንዲከተቡ የተፈቀደው ከ12 ዓመት በላይ ለሆኑና የሰውነት የተፈጥሮ የበሽታ መከላከያቸው በከባድ ሁናቴ የተዳከመ ሰዎች ብቻ እንደነበረ ይታወሳል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል። ከቀሪዎቹ ዝግጅቶቻችን ጋር መልካም ቆይታ። ቆንጂ ታዬን ለዓለም ዜናዎቹ አመሰግናለሁ። በ19 ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የሮብ ምሽት መጋቢት 21 2014 ዓ.ም ምሽት ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁት ያላችሁት። በድጋሚ ለማስታወስ ዝግጅቶቻችን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ እየተላለፈ ይገኛል። አሁን ወደ ቀዳሚው የአብይ ርዕስ ዘገባችን እንለፍ። በሳውዲ አረቢያ በአስቸጋሪ ሁኔታ ውስጥ የሚኖሩ ኢትዮጵያውያን ወደ ሀገራቸው መመለስ ጀምረዋል። ዛሬ ጠዋት ከ አራት መቶ ዘጠና በላይ ኢትዮጵያውያን ወደ ሀገራቸው የተመለሱ ሲሆን እስከ ቀጣዮቹ አስራ አንድ ወራት ከ አንድ መቶ ሺህ በላይ ኢትዮጵያውያንን ለመመለስ መታቀዱን መንግስት አስታውቋል። ከዛሬ ተመላሾች መካከል አስተያየታቸውን ለአሜሪካ ድምጽ የሰጡ ዜጎች በሳውዲ እስር ቤቶች ፈታኝ ጊዜ ማሳለፋቸውን ጠቅሰው አሁንም በርካታ ኢትዮጵያውያን አስከፊ ሕይወት በመምራት ላይ ናቸው ብለዋል። መንግስት በችግር ላይ ላሉት አፋጣኝ ምላሽ እንዲሰጥም የጠየቁ ሲሆን፣ ዜጎችን የማስመለሱ ስራ ያለማቋረጥ እንደሚቀጥል የውጭ ጉዳይ ሚኒስትር ቃል አቀባይ አምባሳደር ዲና ሙፍቲ ተናግረዋል። ኬኔዲ አባተ ዝርዝራለሁ። በሳዑዲ አረቢያ በእስር ቤቶችና በተለያዩ የማጎሪያ ካምፖች ፈታኝ ህይወትን በመምራት ላይ ከሚገኙት ኢትዮጵያውያን መካከል ከ490 በላይ የሚሆኑት ዛሬ ጠዋት በመጀመሪያው በረራ ወደ አገራቸው ተመልሰዋል። ከእነዚህም 341ዱ ሴቶች ሲሆኑ የተቀሩት ህጻናት ልጆቻቸው ናቸው። ተመላሾቹ ቦሌ ዓለም አቀፍ አውሮፕላን ማረፊያ ሲደርሱ ከፍተኛ የመንግስት የስራ ኃላፊዎች በስፍራው ተገኝተው አቀባበል አድርገውላቸዋል። ከሳውዲ ሪያድ ተነስተው አዲስ አበባ ከገቡት ተመላሾች መካከል አስተያየቷን የሰጠችን ወጣት አዝመራ ባዬ በእስር ላይ እያሉ በርካታ ችግሮችን መጋፈጣቸውንና ህይወታቸውን እስከ ማጣት እየደረሱ ኢትዮጵያውያን መኖራቸውንም ታብራራለች። ህጻናቶች እየሞቱ ነው። ነፍሰ ጡሮች፣ ቅዝቃዜ ነው፣ ሙቀትም አለ። በራጥ ላይ ነው የሚታዩትኝ። ወንድሞቻችን እየተሰቃዩ ነው ያሉትኝ ድምጽ ቢሆንም ማንም ሰው ያረዳን የለም። ስድስት ወር ሙሉ ሴት ስንቀመጥ ማለት ነው። ብዙ ሴቶች ሙተዋል። ራሷን ያጠፋቻለች፣ ተስፋ በመቁረጥ ላይ ይሄ ነገር የሆነው እዚህ ኤምባሲ ጋር ደውለን ስለ ሰፋራ ስንጠይቀው ሳምንት ይሉናል፣ ሁለት ሳምንት ይሉናል። በዛ ተስፋ በመቁረጥ ራሷን ያጠፋች ሴት አለች። ራሷን አጠፍታ እንኳን ወደ ቆሻሻ መጣያ በበጠን ተጠቅልላ ነው የወደቀችው ማለት ነው። እና ፍትህ ለኢትዮጵያ ህዝብ ለሴቶች ለወንዶች፣ በሳውዲ ስላሳለፉት መከራ አስተያየታቸውን የሰጡን ሌሎች ተመላሾችም በእስር ላይ በቆዩባቸው ጊዜያት የተለያዩ ፈተናዎችን ከማሳለፋቸው ባለፈ ባዶ እጃቸውን ለመመለስ መገደዳቸውን ያነሳሉ። መብታቸው እንዲከበርላቸው ወደ ኢትዮጵያ ኤምባሲ የሚያቀርቡት የተማጽኖ ጥያቄ ምላሽ እንደማያገኝም ገልጸዋል። ትግስት እባላለሁ። እኔ የመጣው ከሳውዲ አረቢያ ነው። እስር ቤት ያለው ሁኔታ በጣም ከባድ ነው። አንደኛ አያከብሩንም። ሁለተኛ እኛን እንደ ሰው አይቆጥሩንም። ሰው እዚ ታሞ ሰው ሙቶ በእርግጫ ነው በቆሻሻ ኪስ ነው አንዝተው ወደዛ የሚጥሉ በፍሪጅ ነው የሚቀመጠው። መንግስት አለን አይደል? አንድ ሰው ሰባት ወር ስምንት ወር አንድ አመት ይታሰራል። ወንጀል ወይ ሰው ቤሎ ሰርቆ አይደለም የሚታሰረው ለስራ ነው የሄድ ነው። ለምን እታሰራለን? ብዙ ልጆች ንብረታቸው፣ ብራቸው፣ ስልካቸው፣ ሻንጣቸው ተዘርፎ ሳያገኙ በባዶ እጃቸው ነው የኛ መንግስታችን ለህዝቡ ለዜጎቹ ትኩረት መስጠት አለበት። በተለይ ለወንድሞቻችን ለወንዶች የሚለብሱት ፌስታል ይመታሉ። የሚበሉት ግማሽ ቂጣ ታገ ግማሽ ቂጣ ተቆርጦ ነው። ሁለተኛ እኛ ሴቶች ልጆች ነን፣ ወር አበባ ይመጣብናል፣ ሳሙና የለንም። የተለያየ በጣም አስጠያፊ ጉዳይ አለ። እንኳን የመኖሪያ ፈቃድ የተበላሽቶ አንተ ህጋዊ ሆነ መኪና ክን ንብረት ክን የሳውዲ መንግስት ይወርሳል ለምንድነው የሚወርሰው? ሚቆረቆርልክ የለም። ዜጋ ተኮር ይባላል። የታለ ዜጋ ተኮር? በሳውዲ እስር ቤቶች ከሚጋፈጡት አስቸጋሪ ህይወት ነጻ ወጥተው ወደ አገራቸው በመመለሳቸው ደስተኛ መሆናቸውን የሚገልጹት አስተያየት ሰጪዎቹ አሁንም እዚያው በእስር ላይ የሚገኙ በርካታ ዜጎች በቂ ትኩረት እንዲሰጣቸው ጠይቀዋል። በተለይ ወንዶች ፍትህ ለወንዶች ይገባል። ወንድሞቻችንን እየታመሙ ነው። ደም እየተፉ ነው። ኤምባሲዎች እየሰሩ አይደለም። ደውለን ስንጠይቅዳች የራሳችሁ ጉዳይ ነው የምንባለው። በሀገራችን አንድ ሰው ላጠፋ የምትሰደበው ግን እምዬ ኢትዮጵያ ናት፣ የምትሰደበው ሀገራችን ነው። ሁለት ዓመት ሶስት ዓመት የተቀመጡ ወንድም አለኝ የራሴ ማለት ነው። የቀን ቀጠሮ አትስጡ እንዲሰጥም አንፈልግም። በትክክለኛ እንጂ ገቡልን ነው የምንፈልገው። ወንድሞቻችን እየሞቱ ነው፣ እህቶቻችን እየሞቱ ነው። ነፍሰ ጡር የሞተች አለች እርቧትኝ ኢትዮጵያ ኢትዮጵያ ተብላ የምትጠራው ዜጋ ሲኖር ብቻ ነው። ወንድሞቻችን እህቶቻችን ብልታቸው የተበላሸ ነው፣ ፌስታል በመልበስ እከክ የወረረ ይገባናል። የመንግስት ችግር እንዳለ አገሪቷ ጦርነት እንዳለ ብናቅም ግን አገራችን ገብተው ይሞቱ። ግን እዛ በሰው ሀገር እናንተ እንስሳ ናችሁ ከብት ናችሁ መንግስት የላችሁም። ኢትዮጵያ ተከብራን የኖረችው አያቶቻችን ቅድማቶቻችን በጀግንነት ነበረ። የእኛ ኤምባሲ በጢፊ በነሱ ፊት ይመታል። ችግር ክልል ገልጽና ስትሄድ በነሱ ፊት ያዋርድሃል። ለምን እኛ ጥፋት ሊኖርብን ይችላል፣ ግን ጥፋታችን ከኋላ መቀጣት አለብን። አሁንም መንግስትም ቢሆን እዚህ አምጥቶ ይበድላል። እዚሁ እንበደል፣ እዚሁ በሀገራችን ገበናችንን አደባባይ ለምን መሰደቢያ እንሆናለን? ለምን እዚሁ ራሳችን በራሳችን መሸፈን አለበት? ይሰረንም ይስቀለንም፣ ምንም ይሁን በሀገር ላይ ይሁን፣ ድህነት ነው አይደል እንሙት። በሀገራችን ኤርትራ ኮ አንድ ዜጋው አይነካም፣ መንግስቷ ለምን ነብር ስለሆነ የሚበድላቸው፣ ግን በሀገራቸው ነው። በሰው ሀገር አይበደልም፣ በራሳቸው ሀገር። ይሄም እለው በጣም ስለተናደርኩ ነው እንጂ መንግስት ከወራት በፊት ከ42 ሺህ በላይ ኢትዮጵያውያንን ከሳውዲ ማስመለሱን የገለጹት የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲ ዛሬ በድጋሚ የተጀመረው ዜጎችን የማስመለስ ስራ እንደሚቀጥል ተናግረዋል። ቅድሚያ የተሰጣቸው ሴቶችና ህጻናት ናቸው፣ በጤንነታቸው ደከም ያሉ። በዚህ መሰረት 493 የሚሆኑ አንዳንዶቹም ከልጆቻቸው ጋር ገብተዋል። ይሄ ይቀጥላል። መንግስት በገባው ቃል መሰረት ሁሉንም ዜጎች ወደዚህ የመመለሱ ነገር በስፋት ይሰራል ማለት ነው። አርባ አምስት ሺህ የሚሆኑ ከመቶ ሺህ ተመዝግበዋል። ምዝገባውም ይቀጥላል። ስለዚህ የተመዘገቡትና ሁኔታው ተጣርቶ አስፈላጊ ሎጂስቲክ ተሰርቶ በሙሉ ይገባሉ ማለት ነው። ዜጎች እንግልት እንዳይደርስባቸውና በሰላም ወደ ሀገራቸው መመለስ እንዲችሉ መንግስት የሚያደርገውን ጥረት መቀጠሉንም የገለጹት አምባሳደር ዲና በአሁኑ ወቅትም የኢትዮጵያ መንግስት ልዑክ ወደ ሳውዲ አቅንቶ ተመላሾችን በመመዝገብ ላይ መሆኑንም አመልክተዋል። የኢትዮጵያ አደጋ ስጋት ስራ አመራር ኮሚሽን ምክትል ኮሚሽነር አቶ ነሲቡ ያሲን ደግሞ ከሳውዲ የሚመለሱ ዜጎችን ለመቀበል ስለተደረገው ዝግጅት አብራርተዋል። መቶ ሁለት ሺዎቹን ለማስገባት አስፈላጊ የሆኑ ቅድመ ዝግጅቶች መጠናቀቅ አለባቸው። በተለይ የመቆያ ጣቢያዎችን ዝግጅት የምግብ አቅርቦትን በሚመለከት፣ ወደ የአካባቢያቸው ለመላክ የትራንስፖርት አቅርቦትን በሚመለከት፣ በመቆያ ጣቢያዎች በሚቆይ ጊዜ የሚመገቡት ምግብ፣ የሚጠቀሙባቸው ማቴሪያሎች እንደ ፍራሽ፣ ብርድ ልብስ፣ አንሶላ የሚባሉ በርካታ የውሃ አቅርቦት፣ የንጽህና አቅርቦቶች እነዚህን በሚመለከት በሙሉ የቅድመ ዝግጅት ስራዎችን ለማድረግ ተሞክሯል። አሁንም እየተደረጉ ነው። ተጨማሪ እንደምታውቁት ያው በርካታ ሰው ስለሚመጣ በቀጣይ እንግዲህ አሁን ዛሬ መቀበል ጀምረናል። በዚህ ሬጂስትሬሽንና አስፈላጊ የሆኑ የስክሪኒንግ ጉዳዮች ሲጠናቀቁ ወደ ማቆያ ጊዜቶች ይሄዳሉ። በዛሬው እለት የተመለሱ ከአራት መቶ በላይ ስደተኞችን ጨምሮ በሳኡዲ አረቢያ በተለያዩ አስቸጋሪ ሁኔታዎች ውስጥ የሚገኙ ከ100 ሺህ በላይ ኢትዮጵያውያን ስደተኞችን በቀጣዮቹ ከ7 እስከ 11 ወራት ባለው ጊዜ ውስጥ ለመመለስ ታቅዷል። ይህን ስራ ለማከናወን አስራ ስድስት መንግስታዊ ተቋማት በቅንጅት በመስራት ላይ እንደሚገኙ የውጭ ጉዳይ ሚኒስቴር መረጃ ያመለክታል። የስደተኞችን የመመለሱ ስራ በሳምንት ሶስት ቀናት በየዕለቱ በሶስት በረራ የሚከናወን ሲሆን የሚመለሱት ስደተኞችም በአዲስ አበባ በተዘጋጀላቸው የተለያዩ ማቆያዎች ከገቡ በኋላ ከዛ ወደ የክልሎቻቸው በማምራት በቋሚነት የማቋቋም ስራ እንደሚሰራም ተገልጿል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ። አድማጮች፣ ዛሬ ከሰዓት በኋላ ደግሞ ተጨማሪ 438 ኢትዮጵያውያን ከሳውዲ ወደ ሀገራቸው የተመለሱ ሲሆን በአጠቃላይ ዛሬ የተመለሱ ዜጎች 936 መሆናቸውን የውጭ ጉዳይ ሚኒስትር መረጃ ያመለክታል። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ የሚተላለፍላችሁን የሮብ ምሽት መሰናዷችን ነው። ቀደም ሲል የተከታተላችሁት የዕለቱን አብይ ርዕስ ዘገባ ነበር። አሁን ቀጥሎ የመጽሔት ትንታኔ ይቀጥላል። ከኦሮሚያና ከቤኒሻንጉል ጉምዝ ክልሎች ተፈናቅለው በአማራ ክልል ምዕራብ ጎጃም ዞን ፍኖተ ሰላም ከተማ የሚገኙ ተፈናቃዮች በምግብና በመጠለያ ችግር እየተሰቃዩ መሆናቸውን ገልጸዋል። በዞኑ 3 ሺ የሚጠጉ ተፈናቃዮች እንዳሉ የሚናገረው የዞኑ አደጋ መከላከልና የምግብ ዋስትና ማስተባበሪያ ጽሕፈት ቤት ችግር መኖሩን አምኖ መፍትሄ ለማግኘት ለክልሉ ማሳወቁን አስታውቋል። የክልሉ አደጋ መከላከልና የምግብ ዋስ እና ኮሚሽን የምግብ እጥረት ችግር የተፈጠረው የፌዴራል አደጋ ስጋት ኮሚሽን በትራንስፖርት ችግር የእርዳታ እህል በወቅቱ ባለመላኩ ነው ብሏል። የተፈናቃዮችን ቅሬታ ለመፍታት የክልሉ መንግስት ከተለያዩ ሴክተሮች የተውጣጡ የባለሙያዎች ቡድን አዋቅሮ ወደ ስፍራው መላኩን የሕዝብ ግንኙነት ኃላፊው አቶ እያሱ መስፍን ተናግረዋል። ጉዳዩን የተከታተለችው አስቴር ምስጋናው ተከታዩን ልካለች። ከአንድ አመት ከስድስት ወር በፊት ነበር ከኦሮሚያ ክልል ምስራቅ ወለጋ ዞን ሊሙ ወረዳ ባርኩቢ ንዑስ ወረዳ ማንነትን መሰረት ባደረገ ጥቃት የሚኖርበትን ቀዬ ለቀው ወደ አማራ ክልል ምዕራብ ጎጃም ዞን እንደመጡ የሚናገሩት አቶ ስሜ በለጠ አሁን በፍኖተ ሰላም ከተማ ከሰባት ልጆቻቸው ጋር ኑሮ ፈተና እንደሆነባቸው ይናገራሉ። መንደር ሶስት መንደር ሁለት መንደር አራት መንደር አምስት መንደር ስድስት የሚባል ቤተክርስቲያን ወድሞ፣ ህብረተሰቡም ህብረተሰቡ ተፈናቀለ፣ ሙሉ ተፈናቀለ። ይሄ መጠላልጅ ሰው ያለበት ቀበሌ አማራ በሙሉ ነው እና አማራ ባለበት ተብሎ ተፈልጎ በልዩ ኃይል ተፈልጎ መትረየስና ዲሽቃ ጊስ ጠመደ ነው ልዩ ኃይል የሚያስወጣ

ችሎ ትንዴ ከቴስቶቶ ኤሌክቶር አገኘን እንጂ ሌላ ምንም ነገር ያገኘ ሚፈደር የለም። አሁንም ምንም መጠለያ የለንም። በቃ በቤት ኪራይ ነው የምንሰቃየው። ከምስራቅ ወለጋ ዞን አርኩምቢ ንዑስ ወረዳ እንደተፈናቀሉ የሚናገሩት አቶ ጌትነት አቻምም ተመሳሳይ ሀሳብ ነው የሰነዘሩት። በቤት ኪራይም በካምፕም እንገኛለን። ያው የተወሰነ መጠለያ ተሰጥቶ ነበር። ያው መጠለያውም ተራርቋል። መንግስት ግባት አቁሟል። እንግዲህ ያው በየቤት ኪራዩም በተለያየ በጊዜ መጋገሞቱ ያው ይገኛል ህብረተሰባችን። ካምፕ የሚባለው በሙሉ ፈርሷል ወይስ የሚኖሩ ሰዎች አሉ? የለም። የተወሰኑ ነበሩ። ያው የቆሻሻ መድፊያ ነበረ። ያው የቆሻሻ መድፊያ የሆነ አየር ጤና ሚባል ማረሚያ ቤቱ ግልባጭ ላይ መስፈሪያ ጣቢያ ሰጥቷሉ። ያው አቅርቦት ስለሌለ ህዝቡን ምዕራብ በሽታ ሲጠላበት ጥሎ ተነሳ። በየአገሩ በየወረዳው በየዘመዱ ይባል ያለውን በየአካባቢ በየቤት ኪራይ ይገኛል። ጠርሷል። የለም። በየሰው ቤት ተጠግተን ነው ያለን። በየዘመዱ ያው ለነፍስ ያለን በየቤተክርስቲያኑ በየተቋሙ ያው ተጠልዘ ይገኛል። ህዝባችን ዘወር አስራ አምስት ኪሎ ስንዴ ሰጡን ነበረ። ከና አስራ አምስት ኪሎ ስንዴ እንግዲህ አራት ወራችን ነው አቋርጠዋል። አቤት እያል ክልል ፌዴሬሽን ድሮት ብናዋቅርም ምንም አቤት የሚለም እንደ ክልል መንግስትም ምንም ሊሰማል አልቻለም። ሰባት ቤተሰብ እመራለሁ። ስንት ልጆች ስንት ልጆች አሉ? ስድስት ልጆች አሉ፣ ሰባት ስምንተኛ ነው ነው ያው ተጠልያለሁ። ሁሉም አስተያየት ሰጪዎች ስቃዩ ሲበዛባቸው ወደ ባህር ዳር ሄደው ቅሬታቸውን ለክልል አመራሮች ለማቅረብ በእግራቸው ጉዞ ቢጀምሩም በጸጥታ ኃይል ቡሬ ላይ እንዲመለሱ መደረጋቸውን ይናገራሉ። ሰላማዊ ሰልፍ ወ ወደ አስራ ሶስት ሺህ ቢሆን ህዝቡ ወጥቶ ሜዳ ላይ ተስቶ አድሮ ከሰኞ እስከ ዓርብ ድረስ ሜዳ ላይ ወጥ ተናግረን ይሄ ነው ብሎ ያቀብልን ውሃ እንኳን የሰጠን የለም። ተነሰን ባህር ዳር እናመልክታለን ብለን ደግሞ ወደ በእግራችን መንገድ ብንጀምር በልዩ ኃይል አፈነው መንገድ ላይ ቡሬን እንዳለፍን በልዩ ኃይል አፈነው መንገድ ላይ ከመለስና በየወረዳ ተበተ mm <laughs> እያመሄድ አይቻልም ብለው የተፈናቃዮቹን ቅሬታ በዞኑ ለሚገኘው አደጋ መከላከልና ምግብ ዋስትና ማስተባበሪያ ጽፈት ቤት ኃላፊ አቶ ተዋቸው አለማየው አቀረብን። ችግሩ ሙሉ በሙሉ እንዳላም ነው የምግብና የመጠለያ ችግር እንዳለ ለክልሉ አደጋ መከላከልና ምግብ ዋስትና ኮሚሽን አቅርበናል ብለዋል። ከሶስት መቶ ሺ በላይ ነው በዞናችን ያሉ ተፈናቃዮች። የእለት እርዳታው ልክ ነው ፓኬጅን ጠብቆ እየቀረበ አይደለም። ታህሳስ ጥር ላይ እያገኙ ናቸው። አሁን ኦልሞስት ሶስተኛ ወራቸው ላይ ነው ያሉ ከ አስራ አምስት አስራ አምስት ኪሎ ስንዴ ተብላ እንግዲህ ሶስት ወር ሞልቷታል ማለት እና ጥያቄያቸው ትክክል ነው። እኛም ዝም አላልም። የሚዘ ከኛ የሚገባውን መረጃ በየወቅቱ እናድረሳለን። ዘገየብን እያል እኛም እየጎጠጎጥ ነው። በአካልም ምድር ጠይቅ ያለው ነው። መጠለያ እንደሚለው ልክ ነው። ያው ካምፕ አይሰራም። በየትውልድ ወረዳቸው ሰው ነው በዚያ ነው ያሉት እና ጥያቄው ሁሉም ትክክል ነው። የአማራ ክልል አደጋ መከላከልና ምግብ ዋስትና ኮሚሽን የህዝብ ግንኙነት ኃላፊ አቶ እያሱ መስፍን በዞኑ ቁጥሩ የተገለጸ የገለጸውን ያህል ተፈናቃይ በከፋ ችግር ውስጥ እንደሚገኝ ገልጸው የምግብ እርዳታውን የሚልከው የፌዴራል አደጋ ስጋት ኮሚሽን የትራንስፖርት ችግር አጋጥሞኛል በማለት ሊያዘገየው ችሏል ብለዋል። ምዕራብ ጎጃም ከሁለት መቶ ዘጠና ሺህ በላይ ተፈናቃይ አለ። እነዚህ ተፈናቃዮች እንግዲህ በየወሩ ምግብ እየተጠየቀላቸው እንዲመጣ በክልሉ አደጋ መከላከል ዲስፓች መጠየቂያ ይላካል። ያነሷቸው ጥያቄዎች በእውነታ ላይ የተመሰረቱ በመሆናቸው በቀጣይ ችግሩ እንዳይደገም የክልሉ አደጋ መከላከል ከፌዴራል አደጋ መከላከል ጋር እየሰራ ነው የምንገኘው ችግሩን ለመፍታት ማለት ነው። ይህንን ለመፍታት ባደረግነው ግንኙነትም ከጥቂት ጊዜ ወዲህ ፈጣንና ተደራሽ ምላሽ ለመስጠት እየሞከሩ ነው። ግን ቀጣይነት ከሌለው አሁንም ተፈናቃዮች ወደ ቀያቸው እስካልተመለሱ ድረስ የዕለት ምግብ ስለሚፈልጉ አለ የሚሏቸው ችግሮች ተከስተው የነበሩ እና አሁንም መፈታት ያለባቸው ናቸው ብዬ ነው ሞስ የክልሉ መንግስት በቅርቡ ከተፈናቃዮች ጋር ባደረገው ውይይት ለችግሩ መፍትሄ ያመጣሉ ያላቸውን የባለሙያዎች ቡድን ወደ ስፍራው መላኩንም አቶ እያሱ አክለው ገልጸዋል። ሰላማዊ ሰልፍ ሁሉ አድርገው ሰላማዊ ሰልፉን ሄደን አወያየተናቸው። ለክልሉ መንግስት አለን የሚሏቸውን ጥያቄዎች ያቀርበው ነው። የምግቡን ሁኔታ ደግሞ የክልሉ አደጋ መከላከል ችግሩ እንዲፈታ እየሰራ ይገኛል። ጊዜያዊ መጠለያውን በተመለከተ እነሱን ጥያቄ አቅርበዋል። ካቀረቧቸው ጥያቄዎች ውስጥ አንዱ ጊዜያዊ መጠለያ ወይም ሰላሙ ወደ ነበረበት መልሱና ወደ አካባቢ ወደ ቀያችን እንመለስ ይፈቱልን ያሏቸው አምስት ጥያቄዎች አሉ። እሱ ለክልሉ መንግስት አቅርበናል። የክልሉ መንግስት እንዳልኩ በጥናት ላይ የተመሰረተ የውሳኔ ሀሳብ ሊያቀርብ የሚችል ቲም አደራጅቶ ልኳል። በዚያ መሰረት እንግዲህ የቲሙን የውሳኔ ሀሳብ ነው የሚጠበቀው። ከፌዴራል አደጋ ስጋት ኮሚሽን የህዝብ ግንኙነት ኃላፊ መረጃ ለማግኘት ያደረግኩት ጥረት ለጊዜው አልተሳካም። በአማራ ክልል 11.6 ሚሊየን ህዝብ አስቸኳይ የምግብ እርዳታ እንደሚያስፈልገው በተደጋጋሚ የክልሉ መንግስት ሲገልጽ መቆየቱ ይታወቃል። ለአሜሪካ ድምጽ አስቴር ምስጋናው፣ ባህር ዳር። ወደ ተከታዩ ዘገባችን ስናልፍ በደቡብ ክልል በኮንሶ ዞንና በአሌው ልዩ ወረዳ ነዋሪዎች መካከል ዳግም በተቀሰቀሰ ግጭት ከሁለቱም ወገን አስር ሰዎች መገደላቸውን በስልክ ያነጋገርናቸው ነዋሪዎች ገልጸዋል። አንድ የመንግስት ባለስልጣን እና ሁለት የደቡብ ክልል የልዩ ኃይል አባላት እንዲሁም ሶስት ሲቪሎች መገደላቸውን የደቡብ ክልል ሰላምና ጸጥታ ቢሮ ገልጿል። ከዚህ ቀደም በደረሰ የሁለቱ አካባቢዎች ግጭትም አራት ሲቪሎች መገደላቸውንም ጨምሮ አስታውቋል። ዮናታን ዘብዴዎስ ዝርዝር አለው። በደቡብ ክልል ኮንሶ ዞን የኮልሜ ቀበሌ ነዋሪ የሆኑት አቶ ተስፋዬ ስንታየው በሙያቸው መምህር እንደሆነ ተናግረው በግጭቱ ተገደሉ ያሉትን ሰዎች ቁጥር ተናግረዋል። የሞቱ ሰዎች አንድ አስር ሰው ይሆናሉ። የቆሰሉም አንድ እስከ አራት አምስት ሰው ይሆናሉ። እንግዲህ እኛም ወደ አካባቢው አልሄድንም። አሁን ሸሽተን ነው ያለ ነው፣ ብዙ ነው። እንግዲህ አካባቢውን አሁን ገና ልዩ ኃይልና ፌዴራል ፖሊስ እዛ አካባቢ ገብቶ እያረጋጉ ባለፈው ሳምንት መጨረሻዎቹ ቀናት ጀምሮ ለአምስተኛ ጊዜ ተቀሰቀሰ ያሉት ግጭል ያስከተለውን ጉዳትና መንስኤ ያሉትንም ምክንያቶች ገልጸዋል። የዞኑ መፍረስ ጋር ተያይዘው አሁን የመሬት ይገባኛል መውሰድ አለብኝ ይላል። አለም እኔ መውሰድ አለብኝ ይላል። ቁጥር ስግር አለውም እንግዲህ ቢያንስ እስከ አምስት አምስተኛ ጊዜ ይሆናል። አሁን የአይን ማኛኝ ያሉት የአሌ ወረዳም ነዋሪ የሆኑት አቶ ደጀኔ ባህሩ የደረሰውን ጉዳት በስልክ ለአሜሪካ ድምፅ ተናግሯል። የተጎደመ አለ የሞቱትም ማዕት አለ ሞት እኮ ብዙ ሰው እንደተጎዳ ነው። በአሌ በኩልም ብዙ ሰው የሞቱ ሰው አለ። ወደ አሁን ቅርብ ጊዜ ብቻ ወደ አራት ሰው ነው የሞተው በአለ በኩል እና የኮንሶ ነው እ መለያት አልችልም። በእድሜያቸው ጠና ያሉና የልጅ ልጅ ማየታቸውን የተናገሩት አቶ ደጀነም እውነተኛ እርቅ ለማውረድ ተሞክሮ የፖለቲካ ጣልቃ ገብነት ስላለ አልተቻለም በማለትም ተናግሯል። ስንሞከር የፖለቲካ ነገር የእኛ ነገር ስንመላለስ ይሁን ሁልጊዜ ከአመራር ጋር ይጨቃጨቃል። ግልጽነቱንም እንትን ሲል የማይሆን እኔ በቃ ታረቁ ታረቁ ብቻ እየተባለ ሰው ዝም ብሎ መጥቶ ይታረቅ እና ተባለ ታረቁ እና ከተባለ ወሰኑን ያስተካከላል ይባላል። አገራችን ወይም አካባባችን ይህን የማውቀው በበይ በቅድሚያ ነገሩን መንስኤውን ከጨረሰ በኋላ ነው ሰው የምታረቀው። ህብረተሰቡ በተለይም አርሶ አደሮች እርሻቸውን ማረስ አልመቻላቸውና ማህበራዊ እንቅስቃሴ ማድረግ እንዳልተቻሉ አቶ ተስፋዬ ተናግሯል። እዛው አካባቢ ነኝ፣ ግን ትንሽ በዚህ ጦርነቱ ስለ ያስፈራኝ ነው ዞር ያልነው እንጂ እዛው አካባቢ እኮ ነን። እንግዲህ ሁለተኛ ደግሞ ዝናብ መሄር ዝናብ ይዘንባል። ማህበረሰቡ ወደ እርሻ ተማርተው ማሳ ውስጥ ስራ እንዳይሰሩ አብዛኛው ሰውን ከማሳ እያፈናቀሉ፣ በጥይት እየደበደቡ፣ ምሽግ ሰርተው እየሰሩና ሰው ወደ እርሻ ወርዶ እህሉን እንዳይተክል ወይ እንዳይዘራ ዘሩን እንዳይዘራ እየተተከለከለ ነው። ሁለተኛ ደግሞ የቤት እንስሳቶችን እየዘረፉ ናቸው። እየዘረፉ ቢያንስ ከብቶች የማሳ ላይ ያው እንግዲህ የሚያርሱ ከብቶች ይዘረፋሉ። ለምን ተዘረፈ ተብለን ተብሎ ማህበረሰቡ ሲጠየቅ ያው እንግዲህ ለአንድ ከብት አምስት መቶ ብር ክፈል ስድስት መቶ ብር ክፈል እያሉ መንገድ ላይ በጣም ሰውን እያጉላሉ ነው። ቅደም ማንኛውም የመንግስት መስሪያ ቤቶች ስራ ላይ አይደሉም። ትምህርት የለም፣ ጤና የለም፣ ግብርና የለም፣ ገበያ የለም። እንግዲህ ይህንን በጣም አደጋ ነው። በምክትል ርዕሰ መስተዳድር ማዕረግ የመልካም አስተዳደር ዘርፍ ኃላፊና የክልሉ የሰላምና ፀጥታ ቢሮ ኃላፊ አቶ አለማየ ባውዲ የግጭቱን ምክንያትና ያስከተለውን ጉዳት አብራርተዋል። ንብረት ውድመት አኳያ በጣም ጥቂት የሚባሉ እያደራጀን ነው የተወሰኑ ለጊዜው አሁን የምናውቃቸው የተወሰኑ ከአስር የማይበልጡ ቤቶች ተቃጥለዋል። እንደዚህ አንዳንድ ኪስ ኪስ ቦታዎች ላይ ተመሳሳይ መረጃን እየለቀምን ነው። አሁን በደረሰ መረጃ ወደ አስር የሚሆኑ የቆርቆሮ ቤቶች እና ወደ ሰባት የሚሆኑ የሳር ቤቶች ተቃጥለዋል። ከዚህ ውጭ ሚሊተሪያችን ተሰውቷል። በመሀል ገብቶ ይህን ጉዳይ ለማርገብ በሚያደርገው እንቅስቃሴ ሂደት ውስጥ ተተኩሶበት ሁለት ሚሊተሪ ተሰውቷል። ሁለት ቆስሏል። በዛ በኩልም መጀመሪያ ጀምሮ በነበሩ ወደ ሶስት የሚሆኑ ሰዎች ቆስሏል። ሚሊተሪያችን የዜጎች እንደ ለመጠበቅ ሲል ጥንቃቄ ሂደት ውስጥ ያፈሙዙ አዙሮ ህዝብ ላይ ለመተኮስ ብዙም ፍላጎት አልነበረውም በዚህ ምክንያት ነው የተሰዋው ቀጣይ እንደዚህ አይነት ጉዳዮች በአግባቡ ማነጅ የምናደርግበት እና ይሄ ሂደት ላይ እያንዳንዱ ሰው ከአመራር ጀምሮ ምን ሚና ነበረው የምለውን በደንብ እየለየን ስለሆነ በዚያ ቅነትም እየፈጠርን የምንሄድ ይሆናል አቶ አለማ በጣም ግልጽ እንዲሆን አሁን እርሶ ካሉኝ ቁጥር አኳያ ዘጠኝ ሰው ህይወቱ እንዳለፈ ነው በተለይ ከኮንሶ አካባቢ የወጡ መረጃዎች የሚያሳዩት። ይህ ተጨባጭ የተገመገመ ነገር የለም። ባለፈውም በመጀመሪያዎቹ በነበረ እርስ በርስ በነበረው አሁን አሁን ከረንት ባለው ግጭት ሳይሆን ባለፈው በቆየው ኮንቲነስ በነበረው ሂደት የፀጥታ ተቋማትም እዚህ ውስጥ ገፍቶ በዚህ መንገድ ማኔጅ ለማድረግ በሚሞክረው ሂደት ውስጥ ነው የተሰዉት። ከዛ በፊት የሚታወቀው ወደ አራት የሚሆን ሰው በሁለቱም በኩል ተሰውቷል ሞቷል። ግጭቱን በዘላቂነት መፍታት ያልተቻለበትን ምክንያት አቶ አለማየሁ አስረድቷል። ሁለት መሰረታዊ ችግሮች ስላሉ ነው እያገረሸ ያለው። አንደኛ ህዝቡን የሚመራው አመራር ከየትኛውም ችግር ነፃ ሆኖ በሁሉም የመዋቅሮች ውስጥ የሚኖሩ ህዝቦች ረዲ ለማስተዳደር እንዲያመች ነው የአስተዳደር ኬኖች የተመቻቹት እንጂ ዜጎች እርስ በርስ እንዲከፋፈሉ፣ አንዱ ሌላው ላይ እንዲነሳሳ አይደለም። ስለዚህ ሁሉም መዋቅሮች ጋር ያለው የፖለቲካ አመራሮች ሁሉም ህዝብ እንደ ህዝብ እናገለግላለን የሚል ሚዛናዊ የሆነ እይታ ካለመኖር በሚመነጭ በየደረጃ ያለው ካድሬ ሁሉም ህዝብ የኔ ነው የሚል ሳይሆን በተደራጀበት ስትራክቸር ውስጥ ሆኖ የኔ ህዝብና የአንተ ህዝብ በሚል በክፍፍል አስተሳሰብ፣ ትላንት የቆየንበት የፖለቲካ ትርክትም እዚህ ላይ በብሔረሰብ የሚታጠር በአካባቢ የሚታጠር በቀዬ የሚታጠር አስተሳሰብ በመኖሩ ምክንያት የጀመርነው ዘላቂ ግንባታ ስራ የዜጎችን አብሮነት የሚያጠናክር ስራን የማፍረስ ስራ የሚሰሩ ግለሰቦች ስላሉ፣ ሁለተኛው የተያያዙ ጉዳዮች በጊዜ ኦረዲ የቤስኮጂን ተቀምጦ ፈጠን ብሎ ባለመፍታት ምክንያት ያገረሹ ነው ያሉ፣ ለተግባራዊነቱ በጥናትና በእምነት ከተያዙ ዘላቂ መፍትሄ ማምጣት ይቻላል። በቀጠናው ተመሳሳይ ግጭትና ሁከት የተነሳ ለህይወት መጥፋትና ለንብረት ውድመት ምክንያት መሆኑን የተናገሩት አይነማኞች በክልሉ መንግስት ክልሉ ሰላማዊ እንደሆነ የሚቀርበው ሪፖርት ሐሰት ነው ሲሉም ተችቷል። ለአሜሪካ ድምፅ ራዲዮ ዮናታን ዘብዲዮስ ሐዋሳም። በቀጣይ ደግሞ ወደ አማራ ክልል እናልፋለን። በአማራ ክልል ሰሜን ሸዋ ዞን በምንጃር ሸንኮር ወረዳ ስር በምትገኘው አውራ ጎዳና ከተማ ትላንት ማንነታቸው ያልታወቀ የታጠቁ ኃይሎች ወሰዱት በተባለ ወታደራዊ ጥቃት የሰው ሕይወት ማለፉን የንብረት ጉዳት መድረሱን እና በርካቶች ከቤት ንብረታቸው መፈናቀላቸውን ወረዳው አስታወቀ። የወረዳው ዋና አስተዳዳሪ አካባቢው የስጋት ቀጠና እንደሆነ ቢታወቅም በመንግስት በኩል ተገቢው ትኩረት እንዳልተሰጠው ከአሜሪካ ድምጽ ጋር በነበራቸው ቆይታ ገልጸዋል። እስካሁን በጥቃቱ የደረሰው ጉዳት ባይታወቅም በስፍራው የደረሱን መረጃዎች እንደሚያመለክቱት በትንሹ የሁለት ሰዎች ህይወት አልፏል ከአምስት በላይ የሚሆኑት ላይ ደግሞ ቀላልና ከባድ የአካል ጉዳት ደርሷል መስፍን አራጌ ተጨማሪ አለው በአማራ ክልል ሰሜን ሸዋ ዞን ምንጃር ሸንኮራ ወረዳን ከኦሮሚያ ክልል ምስራቅ ሸዋ ዞን በውሰትና ፈንታሌ ወረዳዎች ጋር በምታጎራብተው አውራ ጎዳና ቀበሌ ትናንት ከኩለ ቀን በፊት የታጠቁ ኃይሎች ከፈቱት በተባለ ጥቃት የሞት፣ የመቁሰል፣ የንብረት ውድመትና የመፈናቀል ጉዳቶች መድረሳቸውን የምንጃር ሸንኮራ ወረዳ ዋና አስተዳዳሪ ታደሰ በውሰት ለአሜሪካ ድምፅ አስታውቀዋል። አጉራራ የምትባለው የአሞራ ቤት ቀበሌ አንድ መንደር ነች ሰው ከፊል አርሶአደር የሆነ በንግድም ጭምር የሚተዳደር የደረሰው ችግር ምድነ ትናንትና አልሞስ ጠዋት አካባቢ አንዳንድ ምልክቶች ነበሩ ከአራት ሰዓት ምናምን አካባቢ ጀምሮ ከዛ በኋላ ወደ ሰባት ሰዓት አካባቢ ጀምሮ መሳሪያ የጫኑ በልዩ ልዩ ባሲኑ ምናምን በመሳሰሉ መኪኖች ህዝብ ጭነው የመጡ ሰዎች ያሉበት አለፍ ሲሉም የመንግስትን ተሽከርካሪ ቶላ የተጠቀሙ ኃይሎች ናቸው የመጡት የቡድን መሳሪያ መትረየስ ምናምን አጥደው ነው እየመጡት መጀመሪያ ላይ በአውራ ጎዳና ከተማ ውስጥ አለፉ። ከዛ መጨረሻ ላይ ዳር ላይ ሲደርሱ ፌዴራል ፖሊስ ምንድነው? ምናምን ሲላቸው መጀመሪያ እሱን ገደሉ። ከዛ ተመልሶ እንደገና ወደ ማህበረሰቡ ገቡና ወደ ስምንት ሳለ ኦልሬዲ በጣም ጦፍ ያለ ጦርነት ውስጥ የተገባው ማለት ነው። ጀንበር ነው የፈታቸው። ሳመሻሽ ላይ ወደ አስራ ሁለት ሰዓት አካባቢ ምናምን ሲሆን ተኩስ እየቆመ ምናምን የመጣው ድንገቴ ስለሆነ ሰውን ባላሰበበት ሰዓት ስለሆነ ከባድ ችግር ለባይ የነበረው። እንደምንም ብሎ ግን የአካባቢ ማህበረሰብ ራሱን ለማዳን ጥረት አድርጎ፣ ሴቶች ሕጻናትን አሽሽቶ ሌላውን አካል እዛው ባለበት ሴብ ለማድረግ ተሞክሯል። የአካል ጉዳት፣ የሞት ለበት ጉዳት እና የመፈናቀል ጭምር የተፈጠረበት ሁኔታ ነው ያለው ማለት ነው። በተኩስ ልውውጡ የደረሰውን ጉዳት ለማጣራት ጥረት እየተደረገ መሆኑን የሚያስረዱት ዋና አስተዳዳሪው የሟቾቹን ቁጥር በትክክል መናገር እንደማይቻል አመልክተዋል። ሰዎች እንዳሉ ሰምተናል። በአብዛኛው ሰው ስልክ ዘጥቶበታል። ከተማ የመጡትን ሰዎች ከቦታ የመጡት ሰዎች እናውቃለን። ወደ አምስት ሰው ያህል ተጎተው መጥተዋል። ከከባድ እስከ ቀላል ጉዳት ነው። አዲስ አበ ዱ አዲስ አበባ ላይ ሄዳ ዝና ሆስፒታል መታከም የሚችሉ ወደ እሱን አድርገናል። ሌላ አዛዝን የተጎዳው ና ረዲ ዛሬ እንግዲህ ግማሹ ቀብር ላይ ነው ያለው። ምን ያህል ሰው ተጎሳል ብለው በደንብ አላወቅ ነው። በዛ ላይ በጥቃቱ ተጠያቂ የሆነውን አካል ለማወቅ እንደማይ ል ያመለከቱት አስተዳዳሪው በእርግጠኝነት መናገር የሚቻለው ግን ይላሉ፣ ጥቃቱን በተደራጀ ወታደራዊ መሳሪያ መፈጸማቸውን ነው። ይህ ነው ብለ አንድ ሰው ባለቤት ውሰት አችልም ዘና ካል ነው ይሄን እያደረገ ያለው ብለ ማድረግ በምችልበት እና ሁሉንም ማመን ወደ ማትችልበት ሁኔታ ነው እየተፈጠረ እየመጣ ያለው። ስለዚህ እነዚህ ነገሮች በትልቁ ንግግር እና መከላከል ካልተቻለ በስተቀር ከዚህም በላይ ትናንትናም እናም ከታየውም በላይ ሌሎች ነገሮች ሊፈጠሩ እንደሚችል ነው ታሳቢ የምናደርገው ማለት ነው። ከዚህ በፊት ከተፈጠረው ለየት ባለ መንገድ ከተማ ውስጥ ገብተው ሰው ቤት ጭምር ገብተዋል። አብዛኞቹ ማለት ነው ዘጠኝ ሰው የሆኑ ስምንት ሰው ሆኖ ሰው ግቢ ጭምር ገብተው ግማሾቹ በአጥር ላይ እየዘለሉ ምናምን አመለጠው በዛ መንገድ ጉዳት ለማድረስ የተሞከሩ ተጠናቀቀ እና ይህ ያቀደበት ና ከተማ ስራ የተገቡቸው ስለሆነ አካባቢው አንጻራዊ ሰላም እንደሰፈነበት አስተዳዳሪው ጠቁመው ችግሩ ዘላቂ መፍትሄ ካልተበጀለት ከዚህም የከፋ ጉዳት ሊደርስ ይችላል ሲሉ ስጋታቸውን ጠቅሰዋል። ፌዴራል ፖሊስም የመከላከያ በተወሰነ መንገድ ደርሶ እስካሁን ባለው የተለየ ሌላ ተጨማሪ ጉዳት እንዳይደርስ አድርገው በቁጥጥር ስር ነው ያለው እስካሁን ባለ እንግዲህ ከዚህም በኋላ ሊረጋጋ ይችላል ብለን እናስባለን። ግን አሁን እየተረጋገርን እስካለበት ሰዓት ድረስ ግን የመጣው ሀይል ምሽት ጊዜው አሁንም ከተማን ከቦ ነው ያለው። ይሄ ሀይል ያለው አሁን ቢሆን እኛው መሬት ላይ ነው ያለው አሁን። ሁሉም ከፌደራል ፖሊስ ጋር እየተደዋወሉ ያለ ነው። ከዛም ካሉ አካሎች ጋር የእኛም ሀይል የፖሊስ አካል ናምን ሄዷል። አካባቢ ላይ በትናንቱ የተኩስ ልውውጥ በርካቶች ቤት ንብረታቸውን ጥለው አንጻራዊ ሰላም ወዳለባቸው አካባቢዎች ለመሰደድ መገደዳቸውን የሚጠቁሙት ደግሞ ስማቸውን ከመጥቀስ የተቆጠቡ በአሞራ ቤት ቀበሌ የአውራ ጎዳና አካባቢ ነዋሪ ናቸው። እንደ አስተያየት ሰጪው ከአንድ ሺህ በላይ የህብረተሰብ ክፍል አካባቢውን ለቆ ለመሰደድ ተገዷል። የታጠቁት ኃይሎች ወደ አውራ ጎዳና ከተማ ሲገቡ በወታ ወታደራዊ ትጥቅ ተደራጅተው እንደነበር አስተያየት ሰጪው ተናግረዋል። በፒካፖች በፓትሮል መጥተው ነው። ሰፈሩ ላይ ሴትና ልጅ ላይ ነው በደበድቦ የነበረው እና በዛ በተደረገ ምልልስ አንድ ሽፍን መኪና ሁለት ፒካፖችና አንድ አይሱዚ ነው። በወረዳው አስተዳዳሪ አቶ ታደሰ ከተገለጸውና ሕይወታቸውን ካጡት አንድ የፌዴራል ፖሊስ ባልደረባ በተጨማሪ ሌላ አንድ በአሞራ ቤት ቀበሌ አውራ ጎዳና አካባቢ የሚኖር ግለሰብ መገደላቸውን ስማቸውን ከመጥቀስ የተቆጠቡት አስተያየት ሰጪ ገልጸዋል። አንድ ሰው ሞቶብናል መለሰ ከበደ የሚባል ሰው አንድ ሰባት ልጆችም ተመትተውብናል በጥይት መጀመሪያ ላይ በጣም ድንጋጤ ሴትና ልጅ ላይ ስለነበረ እስፋልት ነው መስመር ነው መትረየስ አጥምደዋል ጠቅላላ ኪላሽ አጥምደዋል ጠቅላላ ነው ርችት ነው ከሰፈሩ ዳር ጀምረው ነው እየደበደቡ ዳር ሲወጡ ያው ሰውም ደግሞ መሳሪያ አጋጣሚ የያዙ ልጆችም ነበሩ በዛ በተኩስ ልውውጥ ነው ሊመቱ ይቻሉ ንጹሐን ዜጋ ላይ ምንም ሰው ያልተጣላው ሰው ላይ ጥቃት የሚፈጽመው ያው የሰውን መኖር መፈጠርን የማይፈልግ እንጂ የሰው ልጅ ሰው ላይ መቼም ጥይትን ያክል ነገር መተኮስ በጣም አስቸጋሪ ነገር ነው። በአካባቢው ከዚህ ቀደም በሳርግጦሽ እና በከብት ዘረፋ አልፎ አልፎ ግጭቶች መኖራቸውንና ከቅርብ ዓመታት ግን የግጭቶቹ ቅርጽና ይዘት ወደ ተደራጀ ወታደራዊ ጥቃት መቀየሩን የአይን ማኞችንን የሚሉ አሳይ ሰጪዎች ይናገራሉ። ይህን አስተያየት የሚጋሩት የወረዳ ዋና አስተዳዳሪ ችግሩ በመንግስት ደረጃ ታውቆ ገምገማ የተደረገበት እንደ انا بدراسه والسؤال ጉዳው በፊት የተገመገመ እና ችግር ያለበት እንደሆነ እየታወቀ ነው አሁን ላይ መከላከል እያልቻለ መንግስት ያለበት ሁኔታ ጭምር ነው ያሉ ይሄ ኦልሬዲ መከላከል ይቻላል አይቻለም የሚለው ነገር ያው ግልጽ ነው። መከላከል ይቻላል ግን ደግሞ ከፍላጎት ማነስ ወይም ደግሞ ችግሩን በደንብ ያለመረዳት ችግር ይመስለናል። በተደጋጋሚ እንዲያይ ተገመግመዋል፣ ግን በዛ ለት የተወሰደ እርምጃ ባለመኖሩ ምክንያት ተደጋጋሚ ጉዳት እየደረሰ ነው ያሉ በውጊያው ምክንያት ወደ ጅቡቲ የሚወስደው መንገድ ከመዘጋቱ በተጨማሪ በወለንጭቴና መታሃራ መሀል ከአንድ ሺህ የሚልቁ ነዳጅ አመላላሽ ከባድ ከባድና ቀላል የጭነት ተሽከርካሪዎች የህዝብ ማመላለሻ አውቶቡሶችና አነስተኛ መኪኖች ከትናንት አስር ሰዓት ጀምሮ እስከ ዛሬ ረፋዱ ድረስ ባሉበት ቆመው ለማደር መገደዳቸውን አሽከርካሪዎች አመልክተዋል። ከስፍራው የደረሰን መረጃ እንደሚያመለክተው ከህወሀት ኃይሎች ጋር ጦርነት እየተካሄደ በነበረበት ወቅት ወደ አውራ ጎዳና ከተማ ዘልቆ ለመግባት ሙከራ አድርጓል ካሉት ወታደራዊ ኃይል ጋር ለስድስት ቀናት የቆየ ውጊያ ከዚህ ቀደም ተካሂዶ ነበር። ትናንት ጥቃቱን የፈጸመውን ለማካከል እና በጥቃቱ የደረሰውን ጉዳት ለማጣራት ጥረት እየተደረገ መሆኑ ታውቋል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ። አሁን ደግሞ ወደ መካከለኛው ምስራቅ እናምራ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ይቅርታ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን በእስራኤልና የባህረ ሰላጤው ሀገር መሪዎች እንደ አውሮፓውያን የቀን አቆጣጠር በ2015 ዓ ም የተደረገው የኢራን ኒውክሌር ስምምነት ትህራን መቼም ቢሆን የኒውክለር ጦር መሳሪያ እንዳይኖራት ለመከልከል የተሻለው አማራጭ መሆኑን ተናግረዋል በእስራኤል ያደረጉትን ቆይታ ያጠናቀቁት ብሊንከን ትላንት ማክሰኞ ሞሮኮን ጎብኝተዋል የአሜሪካ ድምጹ ሲድኔ ሴን ያደረሰንን ዘገባ ደረጃ ደስታ ያቀርበዋል ምንም እንኳ ዩናይትድ ስቴትስ በአሁኑ ወቅት ትኩረቷን በዩክሬኑ የሩሲያ ወረራ ላይ ያደረገች ቢሆንም የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን መካከለኛው ምስራቅና ሰሜን አፍሪካን የሚጎበኙበትን ምክንያት አስረድተዋል። ይህ የዓለም ክፍል የዩናይት ስቴትስ ወሳኝ የሆነ ፍላጎት ያለበትና አንዳንድ ወዳጆቻችን የሚገኙበት ነው። ዩናይትድ ስቴትስ በክልሉ ኢንቨስት ማድረጓን ከወዳጆቿ ጋር ያለውን ግንኙነት ማጠናከሯን ትቀጥልበታለች። ያ በመካከለኛው ምስራቅና ሰሜን አፍሪካ መረጋጋትን ለማምጣት ወሳኝ የሆነ ነገር ነው ያሉትን ፈተናዎች ለመቋቋም ና ለውጥ ለማምጣት ለሕዝባችን ያሉትን እድሎች ለማስፋትና እንዲሁም ትኩረታችንን የክሬምሊንን የጦር ተስፋፊነት እንዲያበቃ በማድረጉ ላይ እንድናደርግ ያግዘናል። ብሊንከን ሞሮኮን የጎበኙት ትናንት ማክሰኞ ሲሆን ከአቡዳቢ አልጋወራሽ ልዑል ጋርም ተገናኝተዋል። አንድ ባለሙያ ለቪኦኤ እንደተናገሩት በሩሲያ ወረራ የተነሳ በተፈጠረው ቀውስ በተለይ የሰሜን አፍሪካ አገሮች የምጣኔ ሀብት ቀውስ ችግር እንደሚያጋጥማቸው ገልጸዋል። በመካከለኛው ምስራቅ ተቋም ከፍተኛ ተመራማሪ ራያን ካቱሊስ እንዲህ ይላሉ እንደሚመስለኝ አንድም የሰሜን አፍሪቃ አገሮች እየተወደደ በመጣው ምግብና የነዳጅ ዋጋ የተነሳ ግዙፍ የኢኮኖሚና የማኅበራዊ ጫናዎች እየደረሱባቸው ነው። የምታስታውስ ከሆነ ሕዝባዊ አብዮት ያስነሳው አመፅና አለመረጋጋት የነበረው በቅርቡ ከአስር ዓመታት በፊት ነው። ከዚያ ውስጥ በከፊል ምክንያት የነበረው በወቅቱ በሸቀጦች ዋጋ ላይ የነበረው የዋጋ ውድነት ነው። ስለዚህ ይህ በዚህ ረገድ የሚኖረውን ችግር በቅንጅት ለመከላከል መርዳት የሚቻልበትን ድጋፍ ለመስጠት የሚደረግ ጥቂት የዲፕሎማሲ ስራ ይመስለኛል። ብሊንከን በእስራኤል ባደረጉት የመጀመሪያው ጉብኝታቸው ዩናይትድ ስቴትስ ኢራን የኒውክሌር ጦር መሳሪያ እንዲኖራት የማትፈቅድ መሆኑን በቀጠናው ላሉት አጋሮቻቸው በድጋሚ አረጋግጠዋል። አሁን ያን ለማረጋገጥ እየተሰራ መሆኑን ሲገልጹ ይህም ብለዋል ዩናይትድ ስቴትስን የጋራ ወደ ሆነው ሙሉ የድርጊት መርሃ ግብር ለመመለስ የኢራንን የኒውክሌር ፕሮግራም ስምምነት ተግባራዊ ማድረግ ነበር። ይሁን እንጂ ዩናይትድ ስቴትስ እንደገና ከዚያ ስምምነት በመውጣቷ ያ ነገር አምልጦ ወጥቷል። የባይደን አስተዳደር በኢራን ላይ የተጣለውን ማዕቀብ በማንሳት የ2015 የኢራን ኒውክለር ስምምነትን ወደ ስፍራው ለመመለስ እየሰራ ነው። ስምምነቱን የአውሮፓ አቆጣጠር በ2018 የሰረዙት የቀድሞው የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ነበሩ። ባለሙያዎች እንደሚሉት በድርድሩ እስካሁን እልባት ካልተሰጣቸው ነገሮች መካከል ኢራን የአብዮታዊ ዘቧ ከዩናይትድ ስቴትስ የሽብርተኝነት ድርጅቶች መዝገብ ውስጥ እንዲወጣ መፈለጓ ነው። አንድ ባለሙያ እንደሚሉት እስራኤልና ብዙዎቹ የሪፐብሊካን ሕግ አውጪዎች ይህን እርምጃ በጽኑ ይቃወማሉ። በሄናም ቤን ታልብሉ ከዲሞክራሲ ጥበቃ ፋውንዴሽን እንዲህ ይላሉ። የባይደን አስተዳደር ይህን ሲፈቅድ የኒውክለር ስምምነቱን ብቻ ተመልክቶ ከሆነ ይህ የኢራንን የሽብርተኝነት መረብ፣ የቦለስቲክ ሚሳይል፣ የክሩዝ ሚሳይል፣ የድሮን ብቃታቸውን ወይንም የተቀረውን ወታደራዊ አቅምና ችሎታቸውን የሚገድብ አይደለም ወይንም ለዩናይትድ ስቴትስም ሆነ ለአጋሮቿ በቀጠና ያለውን የደህንነት ስጋት አያስወግድም። በኒውክለር ስምምነቱ ብቻ ከኒውክለር ውጪ በሽብርተኝነት ወይም በሚሳይል ስምምነቱ ሳቢያ የተጣሉትን ማዕቀቦች ማንሳት ትርጉም የሚሰጥ ነገር አይደለም። ግን ምን ያደርጋል፣ አስተዳደሩ የሚሄድበት መንገድና የተከተለው አቅጣጫ በዚያ በኩል ነው። ኢራን የኒውክለር ስምምነቱን ማደስ የማይቀር ነው ትላለች። ባለሙያዎች የዩናይትድ ስቴትስ ባለስልጣናት ወደ ኋላ ተሰንቅረው የቀሩ ብዙ አሳሳቢ ጉዳዮች ስለመኖራቸው ሲናገሩ፣ ከጥንቃቄ ጋር መሆኑንም ይመክራሉ። እያዳመጣችሁት ያላችሁት በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት የቪኦኤ ቻናል ኤን ኤስ ኤስ 12 ከዋሽንግተን ዲሲ የሚተላለፈውን የአሜሪካ ድምፅ ስርጭት ነው። የአማርኛ አገልግሎት ዘወትር በየዕለቱ ከምሽቱ ሶስት ሰዓት ጀምሮ የሚተላለፍ ሲሆን በፕሮግራማችን ላይ ጥቆማ ወይም አስተያየት ካላችሁ በምን ታገኙናላችሁ ለሚለው ተከታዩን ማስታወቂያ ሰምተን እንመለስ።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 በኢንስታግራምና ዩቲዩብ አውታሮች ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪውን የስልክ መስመራችንን 2022059942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምፅ በተቀረጸው መመሪያ መሰረት አኑሩልን። አሊያም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትሳፕ ቁጥራችን 202255505 ላይ መልእክታችሁን በድምፅ ቀርጻችሁ አስቀምጡልን። ሆርን አት ቪኦኤ ኒውስ ዳት ካም ላይ ደግሞ የኢሜል መልእክቶቻችሁን ልታደ ልትደርሱን ትችላላችሁ። የአሜሪካ ድምፅ ቪኦኤ። አሁን ደግሞ የምሽቱን የመጀመሪያ አጋማሽ አጠናቀን ወደ ሁለተኛው አጋማሽ የምንሸጋገርበት ሰዓት ላይ ደርሰናል። ለሁለተኛው አጋማሽ የመጀመሪያ ቅንብር አድርገን የያዝ ነው ዲሞክራሲ በተግባር ነው። የዩናይትድ ስቴትስ የህግ መወሰኛ ምክር ቤት የውጭ ግንኙነት ኮሚቴ በኢትዮጵያ ሰላምና ዲሞክራሲን ለማበረታታት በሚል ርዕስ የቀረበውን ኤስ 3199 የተሰኘ ረቂቅ ህግ ትላንት ተመልክቶ ማሻሻያዎች ካደረገ በኋላ አሳልፏል። ለመሆኑ ይህ ኮሚቴው ያሳለፈው ውሳኔ በኢትዮጵያ ወቅታዊ ሁኔታ ላይ ምን አንድምታ አለው? ረቂቅ ህጉ በቀጣይ የሚያልፍባቸው ሂደቶችስ ምን ይመስላሉ? በሚለው ሀሳብ ዙሪያ በአሜሪካን ሀገር ሆነው ጉዳዩን የሚከታተሉ ተንታኞችን አነጋግረናል። ቀጥሎ ይቀርባል። በኢትዮጵያ ሰላምና ዲሞክራሲ እንዲሰፍን ለማበረታታት በሚል ርዕስ በዩናይትድ ስቴትስ የህግ መወሰኛ ምክር ቤት የውጭ ግንኙነት ኮሚቴ ሊቀመንበር ሴናተር ሮበርት ሜንዴዝ የቀረበውና በሌሎች ሶስት ሴናተሮች ድጋፍ የተደረገለት ኤስ 3199 ረቂቅ ህግ ትላንት በኮሚቴው አባላት ከታየ በኋላ ጥቂት ማሻሻያዎች እንደተደረገበት ተገልጾ አልፏል። ለመሆኑ ተደረጉ የተባሉት ማሻሻያዎች ምንድን ናቸው? በአጠቃላይ የህጉ ይዘት ላይስ ለውጥ አምጥቷል ወይ ስንል በደቡብ ካሮላይና የህክምና ዩኒቨርሲቲ የማህበራዊ ጤና መምህርና ተመራማሪ እንዲሁም ጸጥታና ፍትህ ለትግራይ የተሰኘው ተቋም ምክትል ፕሬዝዳንት የሆኑትን ዶክተር ሙሉጌታ ገብረ እግዚአብሔርን ጠይቀናቸዋል። ከረቂቆ ብዙም የተሻሻሉ ነገሮች የሉትም። ሲያልፍም ቸርማን መነንደዝ እንዳሉት ኦቨርዌልሚንግሊ ሰፖርትድ ሆኖ ነው ያለፈው ነው ያሉት እና በሁለቱም ፓርቲዎች እ የአሜሪካ አሰራር ባይካሜራል ነው። ከዴሞክራቶችም ከሪፐብሊካኖችም ድጋፍ አግኝቶ ያለፈ የህግ ረቂቅ ነው። ረቂቅ ህጉ በኢትዮጵያ ላይ ጫና ለማሳደር የሚያስቀምጣቸው ማዕቀቦች በኢትዮጵያ ያሉትን ችግሮች ከመፍታት ይልቅ ሀገሪቱን ወደ በለጠ አለመረጋጋት የሚከት ነው በማለት ተቃውሞውን ሲገልጽ የቆየው የኢትዮጵያና የአሜሪካን ህዝብ ጉዳዮች ኮሚቴ ሊቀመንበር አቶ መስፍን ተገኔም የሰኔት ኮሚቴው በረቂቅ ህጉ ላይ አደረጎ የተባሉት ማሻሻያዎች ማዕቀቦችን የበለጠ የሚያጠናክሩ ናቸው ይላሉ። አንዳንድ አሜንድመንቶች አንዳንድ ሴኔተሮች ጨምረናል ብለው ነው ያለፈው። ግን የጨመሩት አሜንድመንት የኢትዮጵያን እና የኢትዮጵያን ህዝብና የኢትዮጵያን መንግስት በተጨማሪ ተጠያቂ የሚያደርግ እንጂ ህጉን የሚያሻሽል ሆኖ አላገኘነውም። በዛው መሰረት ያ የተሻሻለ ነው በሚል ሀሳብ እንዲያልፍ አድርገውታል። እና በአሁኑ ጊዜ ሊሉ በአሁን ባለበት ሁኔታ ጸረ ኢትዮጵያም ነው ጸረ አሜሪካም ነው ነው የምንለው። ለሁለቱንም አገሮች የሚጠቅም አይደለም። ኤስ ሰላሳ አንድ ዘጠና ዘጠኝ ረቂቅ ህግ በውጭ ግንኙነት ኮሚቴው ማለፉን ተከትሎ መግለጫ ያወጡት ሴናተር ሜንዴዝ የኮሚቴው አባላት ለረቂቅ ህጉ ከፍተኛ ድጋፍ በማድረጋቸው የተሰማቸውን ደስታ ገልጸው ረቂቅ ህጉ በኢትዮጵያ በአሁኑ ወቅት እየተካሄደ ላለው የዲፕሎማሲያዊ ጥረትና ተለዋዋጭ ሁኔታ ወደ ውይይትና አስተማማኝ ሰላም እንዲገባ አስገዳጅ ጫና የሚያሳድር አቅም በማቅረቡ ኩራት ይሰማኛል ብለዋል። ይህ ውሳኔ ግን ረቂቅ ህጉን በሚደግፉና በሚቃወሙ ኢትዮጵያኖች ዘንድ የተለያየ ስሜት ፈጥሯል። ህጉ ተቀባይነት እንዲያገኝ ድጋፍ ሲያደርጉ የቆዩት ዶክተር ሙሉጌታ ህጉ በዋናነት በኢትዮጵያ ሰላምና ዲሞክራሲ እንዲሰፍን አስቀምጧል ያሏቸውን አስገዳጅ ሁኔታዎች እንዲህ ያስረዳሉ። ብዙ ነገሮች አሉ። ምሳሌ መንገድ ዘግቶ ሰውን ማስራብ፣ ግድያዎች አሉ። ሰዎች በማንነታቸው ምክንያት፣ በፖለቲካ አስተያየታቸው ምክንያት ሊታሰሩበት ሁኔታ አለ። ይህም ነው የፖለቲካ ስፔሱ በጣም ጠበዋል ነው አንድ ፓርቲ ሁሉም ነገር አግበስብሶ የያዘበት ሁኔታ ነው ያለው። ከዚህ በላይ ከባድ ከባድ የሆነ ወንጀሎች ተፈጽመዋል ባለፉት አስራ ስድስት እና አስራ ሰባት ወራቶች ራሱ ቢሎቹ ውስጥ የተካተቱት ጾታዊ ጥቃቶች ቅድም ዝጠራቸው ጀኖሳይድም ለራሱ የሚል ነገር ተነስተዋል እና እነዚህ ኢንቨስቲጌት ተደርገው ምርመራ ተደርገው ነው ተጠያቂነት የሚኖርበት አሰራር መፈጠር አለበት ማለት ነው። ሌላው አረገዋለሁ የሚለው ይህ የረቂቅ ህጉ እንደ አዲስ ሁሉንም ያካተተ የፖለቲካና የሁሉም አይነት አገራዊ ስምምነት ሊፈጠር የሚችል ፕሮሰስ እንዲኖርም አይ ቲንክ አስገዳጅ የሆነ ማን ነው ያለው፣ ነው የኤርትራ መንግስትና የሌሎች ሀይሎች በኢትዮጵያ ያላቸው በጦርነቱ የመሳተፍ ሁኔታ፣ ወንጀል የመፈጸም ሁኔታ እሱም ሙሉ በሙሉ እንዲቆም ጥሪ ያደርጋል። እና እሱንም ለማስፈጸም አይ ቲንክ ብዙ ርቀት የሚሄድ የረቂቅ ሕግ ይመስለኛል። ረቂቅ ሕጉ የአንድ ሀገር የውስጥ ጉዳይ በውጭ ሀገር ሕግና አቅም ለማስወሰን የተቀመጠ ሕግ ነው የሚሉት አቶ መስፍን በበኩላቸው ረቂቅ ሕጉ ተግባራዊ ቢደረግ በኢትዮጵያ ላይ ሊደርስ ይችላል የሚሉትን ጉዳት ይዘረዝራሉ። እንግዲህ አሁን ባለበት ሁኔታ ከሆነ ኢኮኖሚክ ሳንክሽን አለው ። ኢኮኖሚክ ሳንክሽኑ ከባድ ነው። የኢኮኖሚክ ዴቨሎፕመንት ኢትዮጵያ ውስጥ መኖር የማይችልበት ሁኔታ የሚፈጠር ነው። እንግዲህ እነሱ የሚያዙት ነገር አለ። ይሄን እናድርጉ፣ ይሄ መደረግ አለበት የሚሉት፣ በዛ መሰረት እነሱ ሰብስክራይብ በሚያደርጉት መሰረት የኢትዮጵያ መንግስት ማድረግ አለበት። ይሄን ማድረግ ካልተቻለ ኢኮኖሚክ ሳንክሽን አለው። ሂዩማኒቴሪያን ሰፖርት ብለው ያሉት ሳንክሽን አለ። ከዛም አልፈው የሶሻል የፍሪደም ኦፍ ኤክስፕሬሽን እንኳን ለማገድ በኢትዮጵያ ውስጥ እነሱ ዲፋይን ያደረጉትን ፒስ ኤን ሪኮንሲሌሽን ያን በዛ እነሱ ዲፋይን ባደረጉት መሰረት ተቃውሟል ብለው የሚያስቡትን ሰው መክሰስ እና የሶሻል ሚዲያም ሆነ ኦፊሻል ሚዲያ ፕሮስኪውት ማድረግ ይችላሉ። በዚህ መሰረት ከዛ አልፎ ው አንዳንድ የኢትዮጵያ እና አሜሪካ መካከል ያለውን የማይግሬሽን የኢሚግሬሽን እንቅስቃሴ ላይም ብቻ መውሰድ ይችላሉ። ሰዎች እንዲገቡ እንዳይገቡ፣ ቪዛዎች እንዲሹ እንዳይደረጉ የማድረግ ትና በጣም ሰፋ ያለ ለፕሬዚደንቱ በጣም ብዙ ዲስክሬሽን የሚሰጥ ነው። የኢትዮጵያ ፓርላማ በየተወሰነ ዓመት ሪፖርት ማድረግ አለበት። ስለዚህ ስላለው ፕሮግረስ የአስር ዓመት የሚቆይ ቢል ነው እና እነሱ ብንስ ከፈለጉ ይወጣል፣ ይነሳል፣ ካልተፈለገ ኤክስቴን ይደረጋል። የዩናይትድ ስቴትስ የውጭ ግንኙነት ኮሚቴ ትናንት ያሳለፈው ኤስ ሰላሳ አንድ ዘጠና ዘጠኝ ረቂቅ ህግ በኢትዮጵያ ላይ ተግባራዊ ለመደረግ ተጨማሪ ሊያልፍባቸው የሚገቡ ሂደቶች አሉ። እነዚህ ሂደቶች ሁለቱም የዩናይትድ ስቴትስ ምክር ቤቶች እንደ ሁኔታው አስቸኳይነት እያየ የሚያፈጥናቸው ወይም የሚያዘገያቸው ሲሆን በህግ አውጪው ምክር ቤት ከቀረበው ኤችአር 6600 የተሰኘ የውሳኔ ሀሳብ ጋርም የሚዋሃድ እንደሚሆን ዶክተር ሙልጌታ ያብራራሉ። አሁን የሚቀጥለው ያው ወደ ዋናው ሴኔት ለመሄድ ስራዎች ናቸው የሚያስፈልጉት። ኮሚቴ ያለ በሴኔት ውስጥ ይህን አዘጋጅቶ ለድምፅ ይወስደዋል ማለት ነው። እዛ ከጸደቀ ኤችአር ስድስት ስድስት ዜሮ ዜሮ የሚባለው እሱም እንደዚሁ በውጭ ግንኙነት ኮሚቴው የሀውሱ አልፈዋል። ሁለቱም የሚታረቁበት መንገድ ይፈጠራል ማለት ነው። የሐውሱም የሴኔቱ የሚስማሙበት ነገር አንድ ላይ መጥቶ ተጨምቆ ያው እሱ ደግሞ ጸድቆ ወደ ፕሬዚደንቱ የሚሄድበት አካሄድ ነው። ግን ይህ ብቻ አይደለም አካሄዱ አንዳንድ ጊዜም በተለይ እንደዚህ በዴሞክራቶቹና ሪፐብሊካኖቹ ከጸደቀ ባይፓርቲሳን በሆነ መንገድ ከጸደቀ እንደዚሁ ለትልቅ ቦት ሳይሄድ በራሳቸው አሰራር ጸድቆ ወደ ፕሬዚደንት ሄዶ ህግ እና ፖሊሲ ሆኖ የሚወጣበት መንገድ ሰው እንደዛም ሊሆን ይችላል። በሌላ በኩል አቶ መስፍን ይህ ሂደት ላይሳካ ወይም ረቂቅ ህጉ ጸድቆ ተፈጻሚ ላይሆን የሚችልባቸው ሂደቶች እንዳሉም ይገልጻሉ። አንድ ወይም ሁለት ሴኔተሮች ሊያቆሙት ይችላሉ። ፊለባስተር የሚሉት ነገር አላቸው። ብሎክ ሊያደረጉት ይችላሉ። አንድ ሴኔተር ራውንድ ለምሳሌ ቦታ አላረግም አልተስማሙም። ሰውየው በነገሩ ወይም ሴኔተር ኢንሆፍ አንዳቸው ሊያቆሙት ይችላሉ። እንግዲህ ያ ማለት እነሱ ካቆሙት ስልሳ ቦት ካላገኘ በስተቀር አያልፍም። ሱፐር ማጆሪቲ ማግኘት ያለበት እና እነሱ ካቆሙት ተስፋ ያለውም ከዚህ በኋላ ሊሞት ይችላል። ማንም ሰው ካላቆመው ግን ሴኔተር ወደ ሴኔት ፍሎር ከሄደ አሁን በምናየው ሁኔታ የማያልፍበት ምክንያት አይታየንም። ቢያልፍም እና ወደ ህግ ቢወጣም ፕሬዚደንቱ ኢምፕሊመንት ማድረግ ያለ ማድረግ መብት ስላለው ፍጻሜ ላይ ሆን ይችላል የሚል አርጉሜንት ረ ጀምረዋል ዴሞክራቶች። እና እና እነሱ የራሳቸው አጀንዳ አላቸው። እንግዲህ ያ ነው ሁኔታው። የሚቀጥሉት ስቴፖች እንደዚህ ናቸው። አንድ ወይም ሁለት ሴኔተሮች ሊያቆሙት ይችላሉ። እንግዲህ ያ ማለት እነሱ ካቆሙት ስልሳ ቦት ካላገኘ በስተቀር አያልፍም። ሱፐር ማጆሪቲ ማግኘት ያለበት እና እነሱ ካቆሙት ተስፋ የለውም ከዚህ በኋላ ሊሞት ይችላል። ማንም ሰው ካላቆመው ግን ሴኔተር ወደ ሴኔት ፍሎር ከሄደ አሁን በምናየው ሁኔታ የማያልፍበት ምክንያት አይታየንም። ቢያልፍም ና ወደ ህግ ቢወጣም ፕሬዚደንቱ ኢምፕሊመንት ማድረግ ያለ ማድረግ መብት ስላለው ፍጻሜ ላይሆን ይችላል የሚል አርጉሜንት ረ ጀምረዋል ዴሞክራቶች እና ያ ነው ሁኔታው። የሚቀጥሉት ስቴፖች እንደዚህ ናቸው። አሁን ባለው ሁኔታ የዩናይትድ ስቴትስ የህግ አውጭና ህግ አስፈጻሚ ምክር ቤቶች በተለያየ ጊዜ ያወጧቸው ኤች አር 6600 ና ኤስ 3199 የተሰኙ ረቂቅ ህጎች በየምክር ቤቶቹ ለመታየት የተመሩባቸውን የውጭ ግንኙነት ኮሚቴዎች ማለፍ ችለዋል። በቀጣይ በጠቅላላ ምክር ቤቱ ጸድቀውና የፕሬዝዳንቱን ፊርማ አግኝተው ህግ መሆን ይችሉ ወይም አይችሉ እንደሆን ወደፊት የሚታይ ይሆናል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። የተከበራችሁ አድማጮች፣ ለምሽቱ የያዝናቸው ዝግጅቶች ተጠናቀቁ። ፕሮግራሙን በማቀናበር አብራኝ ከቆየችው ብርሃን ኃይሉ ዋና አዘጋጅ ጽዮን ግርማ እንዲሁም ፕሮግራሙን በማሰናዳት አብረውን ከተሳተፉ መላው የአሜሪካ ድምጽ ባልደረቦች ጋር ሳስተናግዳችሁ ያመሸሁት ስመኝሽ የቆየነኝ። በፕሮግራማችን ላይ አስተያየት ወይም ጥቆማ ካላችሁ በተዘዋዋሪው የስልክ መስመራችን 202 205 9942 የውስጥ መስመር 14 በማድረግ በድምጽ በተቀርጾ በተቀመጠው መመሪያ መሰረት ልታስቀምጡልን ትችላላችሁ። የዋትሳፕ ቁጥራችን ደግሞ 202 251 3505 ነው። መልእክታችሁን በድምፅ ቀርጻችሁ አስቀምጡልን። አብራችሁን ስለነበራችሁ እናመሰግናለን። ሰላም፣ ደህና ደሩ